ይህ የአሜሪካ ድምፅ ነው። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ረቡዕ ግንቦት 24 2014 ዓ.ም ምሽት ም ዝግጅታችን ጀመረ። በኢትዮጵያ ውስጥ የታሰሩ ጋዜጠኞች ያለምንም ቅድመ ሁኔታ መንግስት እንዲፈታቸው አርቲክል 19 የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ጠይቋል። የሚዛዋቅ ጋዜጠኞች በእስር ላይ እንዲቆዩ ሆነ በቅድመ ስል ከእስር እንዲቆዩ አይገድም። ስለዚህ እሱ በዋነኛነት አንድ ማሰርታ የጋዜጠኞችን እስር አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን የህግና ፖሊሲ ዳይሬክተር ወይዘሮ ታሪኳ ጌታቸው ለአሜሪካ ድምፅ ከተናገሩት የተቀነጨበውን የሰማችሁት። በሚዲያ ህጉ እንዲዳኙ ነው የምንፈልገው። ህጉም እንደዛ ነው የተጻፈው። በጣም ኢትዮጵያ በጣም ጥሩ የሆነ የመገናኛ ብዙሀን ህግ አላት። አሁን ደግሞ የሰማችሁት በጉዳዩ ላይ ያናገር ናቸው የኢትዮጵያ መገናኛ ብዙኃን ባለሙያዎች ማህበር ፕሬዝዳንት ጋዜጠኛ ጥበቡ በለጠን ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ይህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮች፣ እንዲሁም ተመልካቾች ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲሰራችን አበባየው ገበያውም አብረውን አሉ። የምሽቱ ዋና አዘጋጅ ቆንጆ ይታየናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። አምባሳደር ማይክ ሐመር የአፍሪካ ቀንድ ልዩ መልእክተኛ ሆነው መሾማቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ አስታወቁ። የመስሪያ ቤቱ ቃል አቀባይ ቢሮ ባወጣው የብሊንከን የጽሑፍ መግለጫ አምባሳደር ሐመር አሁን እያገለገሉ ያሉትን አምባሳደር ዴቪድ ስታተርፊልድን እንደሚተኩ ተገልጿዋል። የውጭ ጉዳይ ሚኒስትሩ በመግለጫቸው አምባሳደር ስታተርፊልድ ለተመደቡበት ኃላፊነት ስላዋሉት ልምድና ስላሳዩት ቁርጠኝነት አመስግነው አምባሳደር ሐመርም አፍሪካ ቀንድ ውስጥ ለምናደርገው ጥረት የሚሰጡትን ጉልበትና ራዕይም በጉጉት እጠባበቃለሁ ብለዋል። የሐመር መሾም ዩናይትድ ስቴትስ በአካባቢው እያደረገች ያለችውን ዲፕሎማሲያዊ ጥረት መጠናከር መንግስታቸው ያለውን ቁርጠኝነት እንደሚያሳይ ብሊንከን በመግለጫቸው አመልክተዋል። ከሁሉም በላይ ኢትዮጵያ ውስጥ ወደ ሰላም የሚወስደውን ሁሉን አካታች የሆነ የፖለቲካ ሂደት፣ የጋራ ደህንነትና የመላ ኢትዮጵያውያንን ብልጽግናን የሚደግፍ ነው ብለዋል። ብሊንከን አስተዳደራቸው መላ ትኩረቱን ግጭት እንዲቆም፣ ሰብአዊ ድጋፍ ባልተገደበ ሁኔታ እንዲደርስ፣ በሁሉም ወገኖች በተፈጸሙ የሰብአዊ መብቶች ጥሰቶች ችግሮችና ጥቃቶች ላይ ግልጽ ምርመራ እንዲደረግና ለግጭቱ መፍትሄ ለማምጣት ድርድር እንዲካሄድ ያደርጋል ብለዋል የውጭ ጉዳይ ሚኒስትሩ። በሌላ በኩል የአፍሪካ ህብረት ልዩ ልዑክ ኦሌሴንጎ ኦባሳንጆ መቀሌ ላይ ከዶክተር ደብረጽዮን ገብረ ሚካኤል ጋር ተገናኝተው መወያየታቸውን የህወሓት ቃል አቀባይ ጌታቸው ረዳ ትናንት ባወጡት ትዊት አመልክተዋል። የሱዳን ወታደራዊ ባለስልጣናት ባለፈው ጥቅምት የተካሄደውን መፈንቅለ መንግስት ተከትሎ የታወጀው አስቸኳይ ጊዜ አዋጅ መነሳቱን ባስታወቁ ማግስት በርካታ የፖለቲካ እስረኞችን መልቀቃቸው ተነግረዋል። የማህበራዊ አንቂ ቡድኖች የአስቸኳይ ጊዜ ጠበቆች ኮሚቴ ወታደራዊ መንግስቱን በመቃወም ከተነሳው አመፅ ጋር በተያያዘ በፖርት ሱዳን የታሰሩ 24 የማህበራዊ አንቂ ቡድን አባላት እንዲሁም ሌሎች 39 የሚሆኑት ከካርቱም አካባቢ መለቀቃቸውን አስታውቀዋል። የሱዳን ወታደራዊ መሪ ጀኔራል አብደልፈታህ አልቡርሃን ባለፈው እሁድ የአስቸኳይ ጊዜ አዋጅ መነሳቱን ማስታወቃቸው በአገሪቱ መነጋገር እንዲኖር እንዲበረታታ መሆኑን ተነግረዋል። ይሁን እንጂ ብዙ ሱዳናውያን አክቲቪስቶች እርምጃው የተጨበጠ ለውጥ ስለማምጣቱና ወታደራዊ መንግሥት ሥልጣንን ወደ ሲቪል አስተዳደር ስለሚያሸጋግርበት ሁኔታ ጥርጣሬ አላቸው። ከዳርፉር የሰብአዊ መብት ተሟጋች የሆኑት መሐመድ ኡስማን እንዲህ ይላሉ። ይህ በፍጹም ምንም ለውጥ አያመጣም። በፍጹም የጸጥታው ኃይሉ አሁንም ሙሉ ስልጣን እንደያዘ ነው። ህጉን እንደፈለገው ነው የሚያደርገው። ምንም ተጠያቂነት የለውም። ሰዎችን በዘፈቀደ እያሳደደ ማሰር የሚችል ነው። ስለዚህ ይህ አስቸኳይ ጊዜ አዋጅ መነሳቱ ምንም ለውጥ አያመጣም። ይህም ሆኖ በዳርፉር አሁንም የአስቸኳይ ጊዜ አዋጅ አለመነሳቱን መሐመድ ይናገራሉ። እንደ ሰብአዊ መብት ተሟጋችነቴ እኔ ከዳርፉር ነኝ። በሰላሳ ዓመታት የቆየ የአስቸኳይ ጊዜ አዋጅ አለ፣ አሁንም ድረስ ያለ፣ እስካሁን አልተነሳም። የሰብአዊ መብት ተሟጋች የሆኑት መሐመድ ኡስማን ሳሌህ፣ ይህንንም ቢሆን ወታደራዊ መንግስቱ አስቸኳይ ጊዜውን በፍቃዱ ያነሳው አይመስለኝም። ይልቁንም በሺዎች የሚቆጠሩ ሱዳናውያን የፖለቲካ ለውጥ እንዲመጣ በመጠየቅ በየአደባባዩ የሚያሰሙት የተቃውሞ እየቀጠለ በመምጣቱ በተፈጠረ ግፊት ነው ብለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። በኮንጎ ዲሞክራቲክ ሪፐብሊክ ሰሜናዊ ምስራቅ ግዛት ባለፈው እሁድ ለተገደሉት 15 ሰዎች እስላማዊ መንግስት ኃላፊነቱን የሚወስድ መሆኑን ዛሬ ማክሰኞ ባወጣው መግለጫ አስታውቀዋል። የተባበሩት የዲሞክራሲ ኃይሎች ወይም ኢዲኤፍ ተብሎ ራሱን የሚጠራው ድርጅት እንደ ኤሮፓ አቆጣጠር ከ2019 ዓ ም ጀምሮ ራሱን ከእስላማዊ ድርጅቱ ጋር ማቆራኘቱ ሲነገር እንደ አውሮፓ አቆጣጠር ከ1990 ጀምሮ በሰላማዊ ዜጎች ላይ በርካታ ጥቃቶችን ማድረሱ ተመልክተዋል። እስላማዊ ቡድኑ አባሎቹ ባደረሱት ጥቃት ወደ 20 የሚጠጉ ክርስቲያኖች መገደላቸውን፣ ስድስት ተሽከርካሪዎችንም ማቃጠላቸውን አስታውቋል። እስላማዊ ቡድኑ አባሎቹ ባደረሱት ጥቃት ወደ ሀያ የሚጠጉ ክርስቲያኖችን መግደላቸውንና ስድስት ተሽከርካሪዎችንም ማቃጠላቸውን አስታውቀዋል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ትናንት ባስተላለፈው ውሳኔ ትላልቆቹ የማህበራዊ ሚዲያ ድርጅቶች በሚያስተላልፏቸው ይዘቶች ላይ ቅድመ ምርመራ ወይም ሳንሱር እንዳያደርጉና አንዳንዶቹንም መልእክቶችን በማየት ማገድ እንዳይችሉ የሚከለክለውን የቴክሳስ ህግ ውድቅ ማድረጉ ተመለከተ። የጠቅላይ ፍርድ ቤቱ ውሳኔ ሁለት ትላልቅ የቴክኖሎጂ ኢንዱስትሪ ቡድኖች በሪፐብሊካኑ የተደገፈው ውሳኔ የማህበራዊ ሚዲያውን መድረክ ጨርሶ ሊታሰብ የማይችለው ክፉ ነገር ሁሉ ማስተላለፊያ ሊያደርጉት ይችላሉ በሚል ካቀረቡት መከራከሪያ ጋር የተስማማ ሆኖ መገኘቱም ተመልክተዋል። እገዳው ውድቅ እንዲደረግላቸው ጥያቄ ያቀረቡ ኔት ቾይስ እና ፌስቡክ፣ ትዊተር እና ዩቱብ የመሳሰሉትን በአባልነት ያቀፈው የኮምፒውተርና ግንኙነት ኢንዱስትሪ ማህበራት ናቸው። ጥያቄያቸው አምስት ለአራት በሆነው የጠቅላይ ፍርድ ቤቱ ዳኞች ውሳኔ ተቀባይነት ማግኘቱ ተገልጿል። የቴክኖሎጂ ድርጅቶቹ ክስ የመሰረቱት በራሳቸው መድረክ ላይ የሚሰጡትን ኤዲቶሪያል ውሳኔ ጨምሮ ህገ መንግስታዊ የሆነውን የድርጅቶቹን ሐሳብን በነፃነት የመግለጽ መብት የሚገፍ ነው በሚል እገዳውን በመቃወም እንደሆነም ተመልክተዋል። በጠቅላይ ፍርድ ቤቱ ውድቅ የተደረገው ሕግ በቴክሳስ ለግዛት ሕግ ሕግ አውጪ የሪፐብሊካን አባላት የወጣ ሲሆን በግዛቲቱ አገረ ገዥም የተፈረመበት እንደነበር ተገልጸዋል። በዩቫልዲ ቴክሳስ በቅርቡ የተፈጸመውን የጅምላ ግድያ ተከትሎ የአሜሪካው ፕሬዝደንት ጆ ባይደን የመሳሪያ ጅምላ ጥቃትን በተመለከተ ከኒው ዚላንድ ጠቅላይ ሚኒስትር ጀሲንዳ አርደን የምክር እርዳታ ጠይቀዋል። የኒው ዚላንድ ጠቅላይ ሚኒስትር ጀሲንዳ አርደን ዋሽንግተንን በመጎብኘት ላይ ይገኛሉ። በቪኦኤ የተጠናቀረውን የዚህ አጭር ዘገባ ዝርዝር እንግዱ ወልዴ ያቀርበዋል። የ19 ታዳጊ ልጆችና የሁለት ታዋቂዎችን ነፍስ ከነጠቀው ባለፈው ማክሰኞ በዩቫልዲ ቴክሳስ የተፈጸመውን የጅምላ ግድያ ተከትሎ ነው ፕሬዚደንት ጆ ባይደን አሜሪካንን በመጎብኘት ላይ ከሚገኙት የኒውዚላንድ ጠቅላይ ሚኒስትር ምክር የጠየቁት። ኒውዚላንድም ክራይስት ቸርች ተብሎ በሚጠራው ከተማ ከሦስት ዓመት በፊት የተፈጸመውን የጅምላ ግድያን ጨምሮ ተመሳሳይ ጥቃትን ያስተናገደች ሀገር ነች። ዋይት ሐውስ የመሳሪያ ቁጥጥርን በተመለከተ ለሚያነሳው ጥያቄ ከኒውዚላንድ አንጻር ትልቅ ጋሬጣ እንደሚገጥመው ያምናል። ጆ ባይደን ኦቫል ኦፊስ ተብሎ በሚጠራው ቢሯቸው ከጠቅላይ ሚኒስትር አርደን ጋር ባደረጉት ውይይት በ2019 በኒውዚላንድ ክራይስት ቸርች ከተማ ውስጥ የተፈጸመውን የእስልምና እምነት ተከታዮችን ኢላማ ያደረገውንና የአምሳ አንድ ሰዎችን ሕይወት የቀጠፈውን የጅምላ ግድያ አውስተዋል። እንደሚረዱት አሁን ባለው የዓለም ሁኔታ የእርስዎ አመራር ወሳኝ ደርሻ ይዘዋል። የአየር ንብረትን፣ በበይነ መረብ የሚገኙ የጽንፈ አክራሪ ንግግሮችን በተመለከተ ከእርስዎ ጋር መስራት ፈልጋለሁ። ጠቅላይ ሚኒስትር አርደን በበኩላቸው በቴክሳስና በቅርቡም በባፈሎ ኒውዮርክ ስለተፈጸሙት ጥቃቶች ሐዘናቸውን ገልጸው የጅምላ ግድያም በተመለከተ ሁለቱ ሀገሮች የምክክር ልውውጥ ቢያደርጉ መልካም እንደሚሆን ተናግረዋል። ሽብርተኝነትን መዋጋት በተመለከተም ኒውዚላንድ ከአሜሪካ ጋር በትብብር መስራት እንደምትፈልግ ተናግረዋል። our experience demonstrated our need for gun reform but it also ልምዳችን የሚያሳየው የመሳሪያ ቁጥጥር እንደሚያስፈልገን ነው። በበይነ መረብ የሚታየው አክራሪነትና ሽብር ዓለም አቀፋዊ ችግር ሆኗል። በእነዚህ ጉዳዮች ላይ በትብብር እንደምንሰራ ይታየኛል። አሜሪካ በፕሬዝዳንቷ ጆ ባይደን መሪነት የክራይስት ቸርች ተግባራዊ ጥሪ ምላሽ በበይነ መረብ የተባለውን ንቅናቄ ተቀላቅላለች። ባለፈው እሁድ ባይደን ዩቫልዲን የጎበኙ ሲሆን ክስተቱ ሰቅጣጭና መከላከል የሚቻል እንደነበር ተናግረዋል። መሳሪያን የመያዝ መብት በሕገ መንግሥቱ የተቀመጠ ጉዳይ ስለሆነ በተወካዮች ምክር ቤት ሕጉን ለመቀየር የሚደረግ ጥረት ትልቅ ፈተና ይገጥመዋል ሲል ሪፖርቱ አጠቃሏል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን አራተኛ ወሩን ያስቆጠረውን የሩሲያ ወረራ በመመከት ላይ የምትገኘው ዩክሬንን ለማገዝ የላቁ ተጨማሪ የሮኬት መሳሪያዎችንና ጥይቶችን ለመስጠት መወሰናቸውን ትናንት ማክሰኞ ተናገሩ። ባይደን ኒውዮርክ ታይምስ ጋዜጣ ላይ ባሰፈሩት የአስተያየት ጽሑፋቸው ዩናይትድ ስቴትስ ዩክሬንን ከሩሲያ ጋር በምታደርገው ውጊያ ያላትን አቋም እንድታጠናክር መሳሪያና ጥይቶችን የረዳች ሲሆን፣ በሂደትም ከሩሲያ ጋር ለምታደርገው የሰላም ድርድር ድጋፏን ትሰጣለች ብለዋል። የላቁ መሳሪያ መሳሪያዎቹን የመላክ ውሳኔ የተገለጸው ቀደም ሲል በባይደን አስተዳደር ማንገራገር መኖሩ ከታየ በኋላ ነበር። ባይደን ባለፈው ሰኞ በሰጡት መግለጫ ሩሲያ ድረስ ዘልቀው ሩሲያን ሊመቱ የሚችሉ ሮኬቶችን የመስጠት ፍላጎት እንደሌላቸው ገልጸው ነበር። የዩናይትድ ስቴትስ የንግድ ሚኒስትር ጌና ሬይሞንድ የባይደን አስተዳደር በጥቁር መዝገብ በያዛቸው ድርጅቶች ዝርዝር ውስጥ አዳዲስ የቻይና ኩባንያዎችን ለመጨመር ማሰቡን አስታወቁ። ሚኒስትሯ ትናንት በሰጡት መግለጫ እንደገለጹት የዩናይትድ ስቴትስ በቻይና መንግስት ድጋፍ የተጣሉ ማዕቀቦችን መተላለፍ የሚፈልጉ ድርጅቶችን በመከታተል እየመረመረች መሆኑን አስታውቀዋል። ቻይና ውስጥ የሚገኙና በመጥፎ ምግባራቸው በጥቁር መዝገብ ውስጥ የተካተቱ ድርጅቶች የተጣለባቸውን ማዕቀብ ለመተላለፍ አዳዲስ ስያሜዎችን ይዘው እንደሚመጡም ተመልክተዋል። የቀድሞው ፕሬዚደንት ትራምፕ አስተዳደር እንደ አውሮፓ አቆጣጠር የቴክኖሎጂ ድርጅት የሆነውን ሁዋዌን ጨምሮ በበርካታ የቻይና ንግድ ድርጅቶች ላይ ማዕቀብ መጣሉ ይታወሳል። የባይደን አስተዳደርም ያንኑ ፖሊሲ የገፋበት ሲሆን ባለፈው ህዳር ሌሎች ድርጅቶችን በጥቁር መዝገብ ውስጥ ማካተቱን አስታውቋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዜናዎቹ እናመሰግናለን። በ19፣ 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሮብ ምሽት ግንቦት 242014 ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። የኢትዮጵያ ትምህርት ቤት ነው፣ ለኢትዮጵያውያን ነው ስለሆነ ኢትዮጵያዊ ክሪኩለም እንጠብቃለን። ግን ዝም ብለው የኛ አስተማሪ ክፍል ውስጥ ሆነው ፊዚክስን ፎርሚላ አይሰጥም። ፊዚክስን ፎርሚላ ይሰጣል። ግን እጆቻችን ፊዚክስን ፎርሚላ ብቻ ሜሞራይዝ አያደርጉም። ግራቪቲ ኤክስፐሪመንት፣ ቨሎሲቲ ኤክስፐሪመንት፣ የሂስትሪ ፕሮጀክት ሲማሩ ደግሞ ፋክቶቹን ብቻ ሜሞራይዝ አይደለም የሚያደርጉት። ከ25 ዓመታት የስደት ኑሮ በኋላ ወደ ኢትዮጵያ ተመልሳ የኢትዮጵያ ትምህርት ተነሳሽነት በሚል ባቋቋመችው ድርጅት አማካኝነት የኢትዮጵያን ትምህርት ጥራት ለማሻሻል እየተንቀሳቀሰች ያለችውን ርብቃ ጌታቸው ኃይሌን ነው የሰማችሁት። ርብቃ የምሽቱ እንግዳችን ናት። በሁለተኛው አጋማሽ ዝግጅታችን ትመለሳለች። በድጋሚ ለማስታወስ ዝግጅታችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። አሁን ወደ ቀዳሚው የአብይ ግርስ ዘገባችን እንለፍ። ኢትዮጵያ ውስጥ የታሰሩ ጋዜጠኞችን መንግስት ያለምንም ቅድመ ሁኔታ እንዲፈታ አርቲክል 19 የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ጠይቋል። ድርጅቱ ባወጣው መግለጫ ኢትዮጵያ ውስጥ መገናኛ ብዙሃንን የማሸማቀቅ ሲል የጠራው አድራጎት እንዲቆም አሳስቧል። የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበርም የሚዲያ ባለሙያዎች መታሰር ከሚዲያ ህጉ ጋር የሚቃረን መሆኑን በመግለጽ ወቀሳ አሰምተዋል። ተዋል። ኢሰመኮ የታሰሩትን እየጎበኘ መሆኑንና ከሚመለከታቸው ጋር እየተነጋገረ መሆኑንም የኮሚሽኑ የህግና ፖሊሲ ዳይሬክተር ወይዘሮ ታሪኳ ጌታቸው ለአሜሪካ ድምጽ ገልጸዋል። ከመንግስት ምላሽ ለማግኘት ያደረግነው ጥረት ባይሳካም ድርጊቱ ህግ የማስከበር እንቅስቃሴ አካል እንደሆነ በቅርቡ ገልጾ ነበር። ኬኔዲ አባተ ዝርዝራለሁ። በተባበሩት መንግስታት ድርጅት በኢትዮጵያ አቆጣጠር በ1941 ዓ ም በጸደቀውና ኢትዮጵያም የህጎቿ አካል ባደረገችው የሰብአዊ መብቶች ሁለንተናዊ ስምምነት ላይ የሰፈረውንና አመለካከትንና ሀሳብን ያለአንዳች ጣልቃ ገብነት በነጻነት የመያዝ እንዲሁም የማስተላለፍ መብትን በያዘው አንቀጽ 19 ስም የሚንቀሳቀሰው ቡድን ከትናንት በስቲያ ባወጣው መግለጫ ኢትዮጵያ ውስጥ ቢያንስ 16 ጋዜጠኞች መታሰራቸው እንደሚያሳስበው አስታውቋል። ታስረዋል ያላቸውን አብዛኞቹን ጋዜጠኞችና የዩቲዩብ ሚዲያ አዘጋጆች በስም የዘረዘረው አንቀጽ 19 መንግስት ጋዜጠኞቹን በአስቸኳይ መልቀቅና ሀሳብን በነፃነት የመግለጽ መብት ሙሉ በሙሉ መጠበቁን ማረጋገጥ አለበት ብሏል። የድርጅቱ የምስራቅ አፍሪካ ቀጣና ዳይሬክተር ሙጋምቢኪ አይ መንግስት ኢትዮጵያ ውስጥ ያሉ ግጭቶችን ሚዲያውን ለማሸማቀቅ ጉዳይ መጠቀም የለበትም ማለታቸውንም መግለጫው አመልክቷል። መግለጫው አክሎም የሰሞኑ እስራት በመገናኛ ብዙሃን ላይ እየተፈጸመ ያለ የማስፈራሪያና ወከባ አካል ነው ብሏል። የሚዲያ ባለሙያዎችን ር ሕገ ወጥ ሲል የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽንም ሁሉም የሚዲያ ባለሙያዎች በአስቸኳይ እንዲፈቱ ሲል ሰሞኑን ባወጣው መግለጫ ጠይቋል። አሁን 18 ጋዜጠኞች ታስረው እንደሚገኙ የገለጹት የኮሚሽኑ የሕግና የፖሊሲ ዳይሬክተር ታሪኳ ጌታቸው ሁኔታው ከሚዲያ ሕጉ ጋር የሚጻረር መሆኑ ኮሚሽኑን ያሳስበዋል ብለዋል። በአሁኑ ወቅት አስራ ስምንት ጋዜጠኞች በእስር ላይ ይገኛሉ። በተለይ በፌዴራል ደረጃ የተያዙት ሁሉም ፍርድ ቤት ቀርበዋል። በሁሉም ላይ ደግሞ ጠጠሮ ተጨማሪ ጠጠሮ የምርመራ ጊዜ ጠጠሮ ተፈቷል። የሚዲያ አዋጁ ይህንን አይፈቅድም። የሚዲያ አዋጁ ጋዜጠኞች በእስር ላይም እንዲቆዩ ሆነ በቅድመት በቅድመት ፍርድ እስር እንዲቆዩ አይፈቅድም። ስለዚህ እሱ በዋነኛነት አንድ አሳሳቢ ሊሆን አግኝ ሰሞኑን ፍርድ ቤት የቀረቡ ጋዜጠኞችና ሌሎች የሚዲያ ሰራተኞች ጉዳያቸው በሚዲያ ህጉ መሰረት እንዲታይ በጠበቆቻቸው አማካኝነት መጠየቃቸው የሚታወስ ሲሆን የኢትዮጵያ መገናኛ ብዙሀን ባለሙያዎች ማህበርም ይህንኑ ሀሳብ እንደሚጋራ ፕሬዝደንቱ ጋዜጠኛ ጥበቡ በለጠ ገልጸዋል። የሚዲያ ባለሙያዎቹ ጉዳያቸውን በውጭ ሆነው መከታተል እንዳለባቸውም ጋዜጠኛ ጥበቡ አሳስበዋል። ሚዲያ ላይ የሚቀርቡ ነገሮች በሚዲያ ህጉ እንዲዳኙ ነው የምንፈልገው። ህጉም እንደዛ ነው የተጻፈው። በጣም ኢትዮጵያ በጣም ጥሩ የሆነ የመገናኛ ብዙሀን ህግ አላት። በጣም በጣም ጥሩ የሆነ ከምን ጊዜውም በላይ በጥሩ ሁኔታ ተጽፎ የጸደቀ እና እሱ ባይሸረሸር በጣም ደስ ይለናል። መገናኛ ብዙሀን ምክር ቤትም ስላለ የሚዲያ ሰዎች በሚዲያ ያቀረቡት ነገር ትክክልም ካልሆነ ያ መገናኛ ብዙሀን ምክር ቤት እድሉ ለእሱ መሰጠት አለበት። ወደ እሱ ቢመጡ ጉዳዮቹ በጣም ጥሩ ናቸው የተቋቋሙት፣ ለዚህ ነው። ከዛ ውጪ እንደምታውቀው ጋዜጠኞች እና ወይም ሚዲያ ላይ በሚተላለፉ ነገሮች የሚያስጠይቅ ከሆነ ያ ያስተላለፏቸው ነገሮች ናቸው የሚያስጠይቁት። ስለዚህ ሚዲያ ላይ የሚሰሩ ሰዎች የሚሸሽጓቸው የሚደብቋቸው ማስረጃዎች የሉም። በቃ አየር ላይ ወጥተዋል ማለት ነው ወይም ታትመዋል ማለት ነው። ስለዚህ ጋዜጠኞች በሚታሰሩበት ጊዜ የጊዜ ቀጠሮ እየተባለ ረጅም ጊዜ እስር ቤት ወይም ማረሚያ ቤት የሚቆዩበት ነገር መኖር አለበት ብዬ አላስብም። ስለዚህ ውጭ ሆነው ክሳቸውን የሚከታተሉበት ሁኔታም መፈጠር ያለበት ይመስለኛል። ማህበራችንም ያምናል ሰው የተለያዩ መገናኛ ብዙኃን ዘዴዎችን እየተጠቀመ ሀሳቡን በነፃነት የመግለጽ መብቱን ተግባራዊ ማድረጉ በብዛት እየተስተዋለ መሆኑን የጠቆመው የማህበሩ ፕሬዝደንት ጋዜጠኛ ጥበቡ፣ በአንጻሩ በሚዲያ ስም የፖለቲካ አጀንዳ የሚያስተጋቡ መኖራቸው ከዘርፉ ተግዳሮት አንዱ መሆኑን አመልክቷል። ሆኖም ችግሮች በሚዲያ ህግና በሚዲያው ምክር ቤት መታየት እንዳለባቸው የገለጸው የኢትዮጵያ መገናኛ ብዙኃን ባለሙያዎች ማህበር ፕሬዝደንት ማህበሩ የታሰሩ ጋዜጠኞችን ጉዳይ እየተከታተለ መግለጫ እያወጣ የወቃ መሆኑን ሁኔታውንና አቋሙንም ለመንግስትና ለሌሎችም አካላት በደብዳቤ ማሳወቁን ተናግሯል። ማህበራችን መግለጫዎችን አውጥተናል። የጋዜጠኞች ጥር እንደሚያሳስበን ይሄ ልክም እንዳልሆነ ችግርም ካለ ህጋዊ በሆነ መንገድ እንዲጠየቁ አንዳንዴ ተሰወሩ የሚባሉም ጋዜጠኞች ለቀናት እያየ ስለነበረ፣ ከዛ ውጭም እንደዚሁ ለሚመለከታቸው አካላት ከጠቅላይ ሚኒስትር ጽሕፈት ቤት ጀምሮ ደብዳቤ ያስገብተናል። ከዚህ በኋላም የሚኖረን የተለያዩ ተቋማትን፣ ግለሰቦችን እየሄዱ በማነጋገርም ጭምር አሁን በሀገራችን እየታየ ያለው ችግር የሀገራችንንም ገጽታ ሊያበላሽም ስለሚችል እያበላሸም ስለሆነ ይህን መለስ ብለው የፍትህ አካላት እንዳያወጥ፣ የመንግስት ተቋማት እንዲያወጥ፣ የፓርላማ ተመራጮች፣ ሰብአዊ መብት ላይ የሚሰሩ ተቋማት እንዲያውጥ ባለስልጣናት እንዲያዩት እያደረግን ነው ያለነው። አወንታ በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን የታሰሩትን ጋዜጠኞች እየጎበኘና ጉዳያቸውንም በቅርብ እየተከታተለ እንደሚገኝ ከሚመለከታቸው አካላት ጋርም እየተነጋገረ መሆኑን የኮሚሽኑ የሕግና ፖሊሲ ዳይሬክተር ታሪኳ ጌታቸው ገልጸውልናል። በፌደራል ደረጃ ያሉትን ጋዜጠኞች ለመገብገብ የታላልግን ግኝቶቻችንን ይፋ ለማድረግ የሚመለከታቸውን አካላት ሁሉ ማናገር ስጋለብን ሱተና ሂደት ላይ ያለ ነገር ነው። በሂደት ይፋ መናገርገው ይሆናል። በተለይ ጋዜጠኛ ተመስገን ደሳለኝ በፍርድ ቤት ያቀረቡት አቤቱታ አድምጠናል። ፍርድ ቤቱ በወቅቱ በአፋጠኝ ጋዜጠኛ ያቀረቡት አቤቱታ አፋጣኝ ምላሽ እንዲሰጠው እና ከምላሽ ካላገኘም ተመልሶ ወደ ፍርድ ቤት እንዲቀርቡ ማዘዛቸው በጣም አበረታች ሆኖ አግኝተነዋል። ሁሉንም ጋዜጠኞች በሰት ላይ ያሉት ጋዜጠኞች ና የሚዲያ አባላት ለመጎብኘት በቅርቡ የክትትል ቡድናችንም የመናሰማራ ይሆናል። ዩናይትድ ስቴትስ ና ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ድርጅት ሲፒጄም ኢትዮጵያ ውስጥ ያለው የጋዜጠኞች ና ሌሎች የሚዲያ ሰራተኞች መታሰር ጉዳይ እንደሚያሳስባቸው መግለጻቸው ቀደም ሲል ተዘግቧል። የመንግስትን ሀሳብና ምላሽ የያዘ ማብራሪያ ለማግኘት ዛሬም ያደረግነው ጥረት አልተሳካም። በፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ የኦፕሬሽን ዋና መምሪያ ኃላፊ አቶ ሙሊሳ አብዲሳ ለመንግስት መገናኛ ብዙሃን ባለፈው ሳምንት በሰጡት ማብራሪያ የሚዲያ ባለሙያዎቹ መታሰር ሕግን የማስከበር እርምጃው አካል ነው ብለው ነበር። የመንግስት ኮሚኒኬሽን አገልግሎትም ከሁለት ሳምንታት በፊት ባወጣው መግለጫ አዲስ አበባን ጨምሮ በሁሉም ክልሎች ውስጥ የፌዴራልና የክልል የጸጥታ ኃይሎች እየወሰዱት ነው ያለው ህግ የማስከበር እርምጃ ብሔራዊ የጸጥታ ምክር ቤት በወሰነው መሰረት የተፈጸመ እንደሆነ አመልክቶ ነጻነትንና መብትን ከለላ በማድረግ የሚፈጸም የትኛውንም አይነት እኩይ ተግባር መንግስት አይታገስም ብሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አድማጮችና ተመልካቾቻችን የኢትዮጵያ ፌዴራል ፖሊስ ማምሻውን ባወጣው ህገወጥ የበይነ መረብ መገናኛ አስመልክቶ የተሰጠ መግለጫ በሚል በፌስቡክ አድራሻው ባወጣው መግለጫ በመገናኛ ብዙሃን አዋጅ ቁጥር 1238 ህዝባር 2013 መሰረት ምንም አይነት የብሮድካስት ፈቃድ ሳይኖራቸው የህዝቡን ሰላምና ደህንነት የሚያደናግሩ በብሔርና በሃይማኖት ጉዳዮች ላይ ግጭት ቀስቃሽ መረጃ የሚያሰራጩ፣ እንዲሁም በሀሰተኛ ፕሮፓጋንዳ መንግስትና ህዝብን ለመለያየት ሌተቀን የሚሰሩ 111 ህገወጥ የበይነ መረብ መገናኛ ብዙሃን መኖራቸውን አረጋግጫለሁ ብሏል። ከነዚህ ውስጥ በጣም ወጣ ያሉትን ለይቶ አስር ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያጣራባቸው እንደሚገኝም አስታውቋል። እነዚህ ግለሰቦች የተለያዩ ግጭት ቀስቃሽ አጀንዳዎችን በመቅረጽ የሀገሪቱን ሰላምና ደህንነት እንዳይረጋጋ የጥላቻ ንግግር በማሰራጨት በብሔርና በሃይማኖት መካከል ጥርጣሬ እንዲፈጠር ሲያደርጉ የቆዩ ናቸው ሲልም በመግለጫው አመልክቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሮብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይረት ዘገባችን ነበር። የትንታኔው መጽሔት ይቀጥላል። በደቡብ ክልል የተለያዩ ጥቃቶች በፈጸሙና ግጭቶች በፈጠሩ ወንጀለኞች ባሏቸው ግለሰቦች ላይ መንግስት እርምጃ እንዲወስድና የህግ የበላይነት እንዲያስከብር ግጭት ባለባቸው አካባቢዎች የሚኖሩ የክልሉ ነዋሪዎች ጠየቁ። መንግስት በአሁኑ ሰዓት እየወሰድኩ ነው የሚል እርምጃ አንዳንዶች ወንጀለኛውን ከንጹሀን ያለየ አፈሳና የሰብአዊ መብት ጥሰት የሚፈጸምበት ነው ሲሉ የከሰሱ ሲሆን፣ ሌሎች ደግሞ ፖለቲካዊ ይዘት ያለው የይምሰል ስራ ነው በማለት ኮንነውታል። በወንጀል የጠረጠራቸውን ከአንድ ሺህ በላይ ሰዎች ማሰሩን ያስታወቀው የክልሉ የጸጥታ ምክር ቤት ሰብሳቢና የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳው ክልሉን የግጭት ማዕከል እያደረጉ ነው ባሏቸው ቡድኖች ላይ መንግስት የማያዳግም እርምጃ ይወስዳል ሲሉ ሰሞኑን በወላይታ ሶዶ ከተማ በተደረገ ምክክር አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ አለው። በደቡብ ኦሞ ዞን የደቡብ አሪ ወረዳ ፎልት ከተማ ነዋሪ መሆናቸውን የሚናገሩትና ባለፈው መጋቢት ወር ጥቃት ከደረሰባቸው አንዱ መሆናቸውን የገለጡት አቶ በላቸው ነጋሽ መንግስት የህዝብ ንብረት ባወደሙና በሲቪሎች ላይ ጥቃት በፈጸሙ ግለሰቦች ላይ እርምጃ እንዲወስድ ጠይቀዋል። የህገ በላይነት ካልተከበረ በአገሪቱ በሰላም መኖር እንደማይቻል ገልጸው አሁንም ዛቻና ማስፈራሪያዎች እንደሚደርስባቸውም ተናግሯል። የልዩ ሀይል ካምፕ ቋሚ እኛ አካባቢ ላይ ከሌለ እነሱ ሞቱ የሚጠብቁበት ሂደትም አለ። ይወጣሉ ምናምን የምል ዛቻ አለ። ይወጣሉ እናንተ ጋር እዚህ ዘላቂ አይቀመጡም የምል ሲወጡ እንገናኛለን የምሉ ምናምን ሀሳቦች ስላሉ ስጋት አለ።

ህግ ስር ነው የሚከሰው። ህግ ደግሞ አስተምሮ አግባብ ቅጣት ሰጥቶ መመከር የሚገባውን መክሮ አንዳንድ ካደና ስራትም አለ ያለን መንግስት የያዘው አቋም ከንግግር ያለፈ በውጤት የተደገፈ መሆን አለበት ሲሉ አስተያየታቸውን ለአሜሪካ ድምፅ ከሰጡት ውስጥ በኮንሶ ዞን የጎማይድ አካባቢ ነዋሪ የሆኑት አቶ ተስፋዬ ስንታዩ አንዱ ናቸው። ይህ ትክክል አይደለም፣ ይህ ትክክል ነው ብሎ መፍተለኛ የሚሰጠው ነገር የሚስለለለ እኛ አሁን ተጨንቀን እኮ ነው ወደ እናንተ የምንደውለው። ለምንድ ነው አሁን ይህንን ሁሉ እንደዚህ ሚና እየተጫወተብን ያለው መንግስት ነው ሆኖ አሁን ዛሬ ኃይለኛ ትኩሳለ ቀጥለው ብዙ ነገሮች አሉ። በጣም አደጋና አደጋ ነው። አሁን ዛሬ ሰው ሞቷል። በአማሮ ወረዳ የትፋት ቀበሌ ነዋሪ አቶ ኤርሚያስ ተገኝም በታጠቁ ኃይሎች ይደርሳል የሚሉት ጥቃት ኑሯቸውን እንዳመሰቃቀለባቸው ተናግረው መንግስት ባስቀመጠው አቅጣጫ መሰረት እንድፈጽምና ገብተንበታል ከሚሉት ችግር ነጻ ያውጣን ንስሉም ጠይቀዋል። የታጠቁ ኃይሎች ያሉት እና ደግሞ ያ የታጠቁ ኃይሎችን እነማን ናቸው ይህን ያስገቡት ለምንድነው የመንግስት ኦፖዚት የሆነናል ለምንድን እንዳስገባችሁት አውጡት የሚለውን አቋም መንግስት ይዞ ቢገባ እኮ ቀላል ነው። የክልሉ የፀጥታው ምክር ቤት ሰብሳቢና የክልሉ የርዕሰ መስተዳድር አቶ ርስቱ ይርዳው ክልሉን የግጭት ማዕከል ለማድረግ ይንቀሳቀሳሉ ባሏቸው ኃይሎች ላይ የክልሉ መንግስት እርምጃ እየወሰደ ነው ብሏል። እርምጃው ተጠናክሮ እንደሚቀጥል ያስታወቁት ርዕሰ መስተዳድሩ በክልሉ ያለው የጸጥታ ችግርም በአጭር ጊዜ ውስጥ ይፈታል በማለት ተናግሯል። በክልላችን ጥያቄ የሌለው ህብረተሰብ የለም። መንጠልጠያዊ አደረጃጀት ጉዳይ ስለሆነ በእነዚህ መነገድ መቆም አለበት። ለአንዴና ለመጨረሻ ጊዜ እነዚህን አጀንዳዎችን በመያዝ ህዝባችንን ለትርምስ የሚያጋልጡ ኃይሎች ላይ የማያዳግም እርምጃ መውሰድ ያስፈልገናል። በክልሉ የተለያዩ አካባቢዎች ረጅም ጊዜ የወሰዱ ግጭቶች አሉ ያሉት ርዕሰ መስተዳድሩ ከሚያዝያ ወር አጋማሽ አንስቶ በደራሽ ልዩ ወረዳና አካባቢ በተከሰተው ግጭት የጸጥታ ኃይሎችም ጭምር ዋጋ የከፈሉበት ነው ሲሉ ለመጀመሪያ ጊዜ ተናግሯል። በደራሽ ልዩ ወረዳ አካባቢ በነበረው የጸጥታ ችግር የተጠረጠሩ ከ450 በላይ ግለሰቦች፣ 17 አመራሮችና ጸጥታ አካላት በቁጥጥር ስር መዋላቸውን አረጋግጧል። በደቡብ ኦሞ ዞን በነበረው ግጭትና ጥቃት ደግሞ ከ650 በላይ የሚሆኑ ግለሰቦችና 11 አመራሮች መታሰራቸውን ተናግሯል። የፖለቲካ አመራሮቻችን ላይ ዘግናኝ በሆነ መንገድ ግድያ ፈጽመው አሁንም እዛ አካባቢ ከመንግስት ቁጥጥር ውጪ እናደርጋለን ብለው የመሸጉ ኃይሎች በምንም መንገድ መንግስት የማይታገስ መሆኑን በዚህ አጋጣሚ መግለጽ እንፈልጋለን። የደቡብ ክልል የጸጥታ ምክር ቤት በክልሉ የሚስተዋሉ የጸጥታ ችግሮችን በቀጣይ አንድ ወር ጊዜ ውስጥ ለመፍታት አቅጣጫ ማስቀመጡን የክልሉ የሰላምና የጸጥታ ቢሮ ኃላፊ እንዲሁም በምክትሉ የሰመስታድር ማዕረግ የመልካም አስተዳደር ዘርፍ አስተባባሪ አቶ አለማዮ ባውዲ ለመንግስት መገናኛ ብዙሃን በሰጡት መግለጫ አስታውቀዋል። በክልሉ በየአካባቢው የሚነሱ መስረታዊ ያሉትና እየጨመረ መጣ ያሏቸው የአደረጃጀት የወሰን እና የማነት ጥያቄዎች ሕገ መንግስታዊ አሰራርን በመከተል ይፈታሉ ሲሉ ተናግሯል። የጸጥታውን ሴክተር የሚመሩ አመራሮች፣ የፖሊስ አባላት በተዛባ መንገድ የሕዝብ ጥያቄ ተጣሞ እንዲሄድ በማድረግ ከጽንፈኛ ጋር በመተባበር ከኢመደበኛ ጋር በመተባበር አካባቢዎች ላይ ችግር እንዲፈጠር አስተዋጽኦ አበርክቷል። የሰው ህይወት እንዲያልፍ አድርጓል። ንብረት እንዲወድም አድርጓል። ዜጎች ከቀያቸው እንዲፈናቀሉ ተደርጓል። በተደራጀ መንገድ እርምጃ የሚወሰድ ይሆናል። በክልሉ ባሉ ግጭቶችና የጸጥታ ችግሮች የዜጎች ማኅበራዊና ኢኮኖሚያዊ እንቅስቃሴ ተገድቷል ያሉት የክልሉ ርዕሰ መስተዳድር አቶ ርስቱ በብሔር ስም የሚነግዱና ክልሉን የግጭት ማዕከል ለማድረግ ዓላማ ያነገቡ ባሏቸው ቡድኖች ላይ የተጀመረው የእርምጃ መውሰድ ሥራ ተጠናክሮ ይቀጥላል ብሏል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም እያዳመጣችሁት ያላችሁት በ19፣ 25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በድጋሚ እናስታውሳችሁ ዝግጅታችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ ቀዳሚው መሰናዷችን ኢትዮጵያውያን በአሜሪካ ነው። የጥንታዊ ኢትዮጵያን ታሪክ ያጠኑት ሊቅ ፕሮፌሰር ጌታቸው ኃይሌ ልጅ ርብቃ ጌታቸው ኃይሌ በስደት ለ25 ዓመታት በኖረችበት አሜሪካን አገር ሕይወትን ለማሸነፍ እና በህግ ትምህርት ትልቅ ቦታ ለመድረስ የረዳትን ጥራት ያለው ትምህርት ወደ ኢትዮጵያ ለመውሰድ የኢትዮጵያ ትምህርት ተነሳሽነት ተቋም በሚል በዓለም አቀፍ ደረጃውን የጠበቀ ትምህርት መስጠት ጀምራለች። ተቋሙ በደብረ ብርሃን የከፈተው ኃይሌ ማናስ አካዳሚ አዳሪ ትምህርት ቤት መቶ ተማሪዎችን አራት መቶ የሁለተኛ ደረጃ ተማሪዎችን ከመላው ኢትዮጵያ ተቀብሎ ማስተማር የሚችል አቅም ያለው ሲሆን በአመራርና ማህበረሰብን በመገንባት ብቃት ያላቸው ተማሪዎችን የማፍራት እቅድ አለው። ርብቃ በተለይ በኢትዮጵያ የትምህርት ጥራት ዙሪያ እያደረገች ስላለችው እንቅስቃሴ አነጋግሪያታለሁ። ቀጥሎ ይቀርባል። ርብቃ እንግዲህ አንቺ በልጅነትሽ ነው በፖለቲካ ምክንያት ከቤተሰቦችሽ ጋር ከሀገር በስደት የወጣሽው። እና ግን ዛሬ እዚህ ለመድረስ ምክንያት የሆነሽ ትምህርት ነው። እስኪ አጠር አድርገሽ ከሀገር ስትወጪ የገጠምሽ እና በትምህርት የተወጣሽው ያሸነፍሽው ህይወት ምን ይመስላል? ልክ ነው፣ እንደሱ ነው። አሁን እንዳልሽው ሌሊ፣ እኛ በ1975 ነው የወጣ ነው፣ ገና ደርግ ሲገባ አባቴ ጌታቸው ኃይሌ እንግዲህ ብዙ ሰው ያውቀዋል። እዛ አዲስ አበባ ዩኒቨርሲቲ ያስተምር ነበረ፣ እና በሱ ስራ የመጣ ነገር ከደርግ ጋር በቃ ረስሊ አድርጎት ፈልገው ነበረ። እሱ ተመተው በሽጉጥ እና እሱና እናቴ በቃ ኦቨርናይት መውጣት ነበረባቸው። እሱ ረዥም ታሪክ ነው ግን አይ ቲንክ ብዙ ሰው ያውቀዋል። ግን ከሱ በኋላ ደግሞ እኔና እህቶቻችን ወደ አሜሪካን ሀገር ሁላችንም መጣን። And now, I've got you know, he was younger than a lot of young ten, young at a bag no nagar hulu. Gun and Demon Yargan, you know, ya what an in Yadaras and But so clearly Italian, za the public high school, but today what a college now at a law school said. But I quality, lastish, yasabsh high quality number of Tmert, but a college but scholarship near to Marcus Williams. And now, ahun. ከላስኩ ስወጣ ሎየር ነበርኩ፣ ጠበቃ ነበርኩ። ብዙ ጊዜ ደግሞ ከስ በኋላ ከባለቤቴ ጋር የራሳችን ቢዝነስ ጀመረን ነበረ እና አንድ በቃ ከዚህ አምስት ስድስት ዓመት በፊት፣ አሁን ልጆቼ ደግሞ ወልጃለሁ እያደጉ ነው። አሁን ለኢትዮጵያ አንድ ነገር ማድረግ ፈልጌ ነበር እና መጣሁ እና ብዙ ሰው አነጋግረው በቃ ትምህርት ኦፖርቹኒቲ ፕሮብለም ሶልቪንግ ኤንተርፕራይዚንግ ማይንድሴት የሆነ ትምህርት መሆን አለበት እና ሳስበው፣ እኔም አስተማሪ ባልሆን ይሄ ነው እኔ የደረሰኝ። እና ይህንን ወደ ኢትዮጵያ ማምጣት ትፈልቃለው እና በስሩ የተመጣ ሀሳቡ እና ሃይ ኳሊቲ የሆነ ትምህርት ለልጆች በተለይ ብዙ ፕሮሚስ ያላቸው ልጆች ማአት ነው ያሉ እዚ ኢትዮጵያ አደለ። እና ይህንን ታለንት ሃርነስ አድርገን ኢትዮጵያ እነሱ ነው የፈለጉት በትምህርት አሁን በገለጽሽው መሰረት በትምህርት ነው እንግዲህ እዚህ ሀገር ተወልደው ካደጉት እኩል የመማር የመስራት እና የመኖር እድል የከፈተልሽ። ይህን እድል ደግሞ ቅድም እንዳልሽው ለሀገሬ ልጆች መስጠት ማሳየት እፈልጋለሁ በሚል ሀሳብ ይመስለኛል የኢትዮጵያ ኤዱኬሽን ኢኒሽቲቭ የተጀመረው እና እስኪ ስለ አነሳሱ ስለ ዓላማው ንገሪን። ምን ይመስል ነበር ድርጅቱ ሲመሰል የኛ ፖፑሌሽን ፖፕሽን እዚ ኢትዮጵያ ያለው ፓፒሽን መቶ አስር ሚሊዮን ነው። ሚዲየን ኤጃችን አስራ ስምንት ነው። ማለት ሀምሳ ሚሊዮን ልጆች አሉ ሰዎች አሉ ከኤን አንደር እና ይሄ እኮ ትልቅ ደሞግራፊክ አሰት ነው። እና በሃይ ስኩል መጥተን ይህን አይነት ትምህርት ብንሰጥ የእነሱን ማይንድሰት መለወጥ እንችላለን። እና አዳሪ ሪክሬትም እየፈለግን ነው ከኢትዮጵያ ሙሉ እንድናመጣ። ዴይ ስኩል ከሆነ በቃ እዛ አካባቢ ብቻ ነው አደለ አሁን ማዳራጅ ጭ መሆኑ፣ እሱም ትልቅ ነገር ነው። የኢትዮጵያ ወደፊት የምናያቸው መሪዎች የሀገሩ ችግር እናቅባለን እና የኛ ልጆች በቃ የደብረ ብርሃን ልጅ እና ከሐዋሳ ይኖር ልጅ አብረው ይኖራሉ አብረው ይተዋወቃሉ እና እነሱ Uh, that's also very important the leadership community. So, here uh, Education Initiative project. project. ደረጃው ዓለም አቀፍ ደረጃን የጠበቀ የትምህርት ማዕከል እንደሆነ ዓለም አቀፍ ደረጃ የጠበቀ የትምህርት ጥራት የሚሰጥበት ተቋም እንደሆነን ያነበብኩት፣ እና ከሌሎች ትምህርት ቤቶች በምን ይለያል? ተማሪዎችንስ በምን መስፈርት ነው የምትቀበሉት? አሁ እንግዲህ እኔ የሚመስለኝ በሁሉ ነገር ይለያል፣ አይደለ? የኢትዮጵያ ትምህርት ቤት ነው። ለኢትዮጵያኖች ስለሆነ ኢትዮጵያንን ክሪክለም እንጠብቃለን። ግን ዝም ብለው የኛ አስተማሪ ክፍል ውስጥ ሆነው ፊዚክስን ፎርሚላ አይሰጥም። ፊዚክስን ፎርሚላ ይሰጣል፣ ግን ልጆቻችን ፊዚክስን ፎርሚላ ብቻ ሜሞራይዝ አደርጉም፣ ሃንዝ ኦን ነው የሚሰሩት፣ እና ግራቪቲ ኤክስፐሪመንት፣ ቨሎሲቲ ኤክስፐሪመንት፣ የሂስትሪ ፕሮጀክት ሲማሩ ደግሞ አገን ፋክቶቹን ብቻ ሜሞራይዝ አይደለም የሚያደርጉት። ፔዳጎጂ በጣም ይለያል። እሱ አንድ ነው። ሁለተኛ ደግሞ በአዳሪ ትምህርት መሆኑ ብዙ እድል ይሰጠናል። ጊዜ አለን። ብዙ የሊደርሽፕ ኦፖርቲኒቲ ይኖረናል። community building opportunities, so, you know, and intentionally honing and on nasca petal and hence ahululu, in daishu website, but um, standard am standing on the technology demo more advanced, yeah, one-to-one ipad program. no, it's demo ye technology, it's not a backdoor, but sustainability master, but not the, what the fiti, i mean, and the nature climate change, no, and the data, no, yeah, i'm not much in the backdoor, but ኢንተርናሽናል የኛ ፋካልቲ የኢትዮጵያ መምህራን አለም የውጭ ሀገር አለን እና እሱን ኢንቴንሽንሊ ነው ያደርገው፣ አብረው ይሰራሉ። ራሱን የቻለ መንደር ነው የመሰረታቸው ማለት ነው። ተማሪዎች ከተማ ይዘናል። ደ አሁንማ ከንዳልክ ነው ከተማ ሆኗል። እዚህ እንግዲህ የአዳሪ ትምህርት ቤት በጣም በስፋት የተለመደ አይደለም ኢትዮጵያ ውስጥ። በእርግጥ ሌሎች የአፍሪካ ሀገራት ታንዛኒያ፣ ዩጋንዳ፣ ኬንያ አዳሪ ትምህርት ቤት የተለመደ ነው። ለኢትዮጵያ ግን ያን ያክል የተለመደ አይደለም እና ወላጆች፣ ተማሪዎች ይህንን የመቀበሉ ሁኔታ ምን ይመስላል? አይ ቲንክ እስካሁን ድረስ ሁሉ ሰው በጣም ትደስተዋል። ልጆቹ አስር እናትን አባት ያገኛሉ። በአስተማሪዎች አስተማሪዎቹ መምህራቸው እዚሁ ነው የሚኖሩት፣ እዚሁ ግቢ ውስጥ ይኖራሉ። ምግባቸውን ቁርስ፣ ምሳ፣ እራት አብረው ከልጆች ጋር ነው የሚበሉት። ማታ ማታ ስተዲ ሃል አሉ፣ ዶርም ውስጥ አሉ፣ ዶርም አድቫይዘር የሚኖሩ ሁሉ ሰው ይነሱን ይጠብቃል። ደግሞ ልጆቹ እርስ በርሳቸው ያላቸው ግንኙነት ጓደኝነት በጣም የላይፍታይም ግንኙነት ከዚ ጊዜ ያስላላቸው ብዙ የሊደርሽፕ ኦፖርቲኒቲ ያለ ደግሞ እንደ ለትምህርትም ዲፕ ዳይቭ ለመግባት ይመቻል፣ ኮሚኒቲ ለመስራት በጣም ይመቻል። ደግሞ ከአስተማሪና ከአድሚኒስትሬተርስ ጋር የሚያወጡት ሪሌሽንሽፕ እሱም ለነሱ ትልቅ ጥቅም ይመስለኛል። እንግዲህ ሀይሌ ማናስ አካዳሚ የኢትዮጵያን ኢዲኬሽን ኢኒሼቲቭ አንዱ ፕሮጀክት ነው ይመስለኛል። እና የኢኒሼቲቭ ቀጣይ ጉዞ ምንድን ነው? ምን ይመስላል? እንግዲህ ይሄ ትልቅ ፕሮጀክት ነው። ገና እንዳልኩት በኮቪድ ጊዜ የተከፈተ በጦርነት ጊዜ የተከፈተ ያንን የፈለኩት አሁን ይሄንን በመቶ ልጆች ማሟላት እሱም እሱን ነው መሰራ ሆነ፣ ብዙ ብዙ ስራ አለበት። አዳሪሽ ማለት እኮ ከተማ መስራት ማለት ነው። በምግብ አለ ሁሉ ነገር አለበት። እና ይሄ ሁሉ ማየት አለብን። ሶ አይ ቲንክ ለዚህ ዓመት በዚህ ፎከስ ብናደርግ ይሻልናል። ግን ሁሌ እናስባለን እንዴት ነው የዚህ ያደርግነውን ስታንደርድ የዚህ የደረስንበት ማስተማር ስታይል ወደ ሌሎች ሼር የምናደርገው ሰው በተችናንሹ ጀምና አሁን ኮሚኒቲ ሰርቪስ ፕሮግራም አለ። እዚህ የኛ አጠገብ ያሉት ገበሬዎች የእነሱ ልጆች በየቀኑ ይመጣሉ። እኛ ራሳችን ትንሽ ፕሮግራም ሰርተናል። ለእኛም ልጆች በጣም ጥሩ ነው አደለ? ኮሚኒቲ ሰርቪስ እንደዚህ ለመስራት፣ ለአካባቢው ደግሞ ሪሌሽንሽፕ፣ እሱም በጣም ጥሩ ነው። ለልጆቹ ይጠቅማቸዋል። ይመጣሉ እንግሊዝኛና ሳይንስ ፕሮግራም በየቀኑ አስራ አምስት አሉ ይመጣሉ። በጣም ደስ ይላለሁ። አሁን በቅርብ ጊዜ ሮቦቲክስ ፕሮግራም ጀመረናል እና ግራንት ደርሶናል ከአንድ ኩባንያ ናው ግራንቱም ለእኛ ልጆች እየሰሩልን በሮቦቲክስ ደህና ጀምረዋል። አሁን ደግሞ የአካባቢው ሴቨንዝ ኤንድ ኤይት ግሬደርስ ለእነሱ የከፍተን ፕላናችን ዊኬንድ ዊኬንድ ለእነሱ ደግሞ ሮቦቲክስ ፕሮግራም የእኛ ልጆች ናቸው የሚያስተምሩት። ግን ለእነሱም ጥሩ ነው ያስተምሩት። ሰው ካስተማረ ማለት በደንብ ይገባዋል። ለመጥለስ ነው ምን ልበል ብዙ ነገር የሚደረጋለን። ርብቃ፣ በጣም ትልቅ ኢኒሽቲቭ ነው ይዘሽ ወደ ኢትዮጵያ የተመለሹ ከሀያ አምስት ዓመት በኋላ ጊዜሽን ሰጥተሽ ከኛ ጋር ስላሳለፍሽ በጣም ነው የምናመሰግነው። በጣም አመሰግናለሁ። ስለ የአሜሪካ ድምፅ ከዋሽንግተን ዲሲ መተላለፉን እንደቀጠለ ነው። ተከታዩ መሰናዷችን ደግሞ ዲሞክራሲ በተግባር ነው። ሰሞኑን ኤርትራ በሰሜን ኢትዮጵያ በህወሀት ይዞታ ስር በሚገኘው ሽራሮ አካባቢ የከባድ መሳሪያ ድብደባዎችን ማካሄዷና በድብደባው ህይወት መጥፋቱ እንዲሁም ጉዳት መድረሱ ተነግሯል። በተፈጠረው ሁኔታ ላይም ከአስመራ ከመቀሌና ከአዲስ አበባ የተለያዩ መልእክቶችን ያዘሉ ድምጾች ተሰምተዋል። ለመሆኑ ምንድነው የሆነው? አዝማሚያና መዘዙስ ምን ሊሆን ይችላል? መፍትሄስ ይኖረው ይሆን? አሉላ ከበደ የሶስቱንም ወገኖች ሀሳቦች የሚያንሸራሽሩ እንግዶችን አንድ ላይ ጋብዞ አነጋግሯል። ከሁሉም የሚሰሙ ውንጀላዎችን በማስቀደም ሶስቱንም እያስተዋወቀ ወደሚያካሂደው ውይይት እንለፍ። በሶስቱም ማቅጣጫ የተባሉትን እናንሳና በየበኩላችሁ የምትሰጧቸውን አስተያየቶች እንውሰድ። ከህወሓት በኩል ከወጣው ብጀምር ከተስፋ መቁረጥ በመነጨ ሙከራቸው ይላል የህወሓቱ ቃል አቀባይ አቶ ጌታቸው ረዳ ትዊተር ላይ የሰፈረ ጽሁፍ። ውጥረቱን ለማባባስ እና ወደ ግጭት ስቦ ለማስገባት ሽራሮን ደብድበዋል ይላል። አራት አዛዦች እና ከ300 በላይ የኤርትራ ወታደሮችንም ገድለናል ይላል ጽሁፉ። ከእንግሊዝኛ ወደ አማርኛ በግርድፍ ነው። በኤርትራ በኩል ከዚህ ግጭት ጥቂት ቀናቀደም ብሎ የወጣ መግለጫ ለ18 ወራት ለዘለቀው ጦርነት መንስኤ ባለው እና ቀድሞንም ቀድሞውንም ያለ መጀመር ይችል የነበር ነው የሚለው ኤርትራ መግለጫ ህወሀት ሆን ብሎ የቀሰቀሰው ያንዳንድ ህወሀትን መልሶ ወደ ስልጣን ለማምጣት የፈለጉ ኃይሎች ሲል ዩናይት ስቴትስን በወነጀለበት በዚህ አስተያየት ከዚህ ሊደርስ ችሏል። ከውድመት በስተቀር ምንም የማያስገኝ ሶስተኛ ዙር ጦርነት በኤርትራና በኢትዮጵያ ላይ ከፍቷል ሲልም ህወሀትን ይወነጅላል። በኢትዮጵያ በኩል ባጭሩ የተባለው በአሸባሪነት የተፈረጀው ህወሀት ኤርትራን እየተነኮሰ ነው፣ አስቀድሞም ትንኮሳው የመጣው ከህወሀት መሆኑንና በግጭቱም ከፍተኛ ጉዳት እንደደረሰበት ይገልጻል። ባለፉት ሁለት ዓመታት ከተካሄደው ጦርነት የደረሰውም ሆነ በዚህ ሰዓት በሚሊዮኖች ላይ ከፍተኛ ረሃብና መፈናቀል ባለበት ሁኔታ አዲስ ጦርነት ማለት ምን ማለት ነው? አቶ ዮሐንስ አመሰግናለሁ። አላ ባለፉት ሀያ አውራት ለተፈጸሙት ልፎት ወንጀሎች አለም አቀፍ ሚዲያዎችም አለም አቀፍ ተቋማት ስላወጡት አሁን ወደ ዝርዝር አልገባም በላይ። አሁንም ግን ህዝባችንን እግር ተወርች ጠፍሮ የያዘ ጉዳይ አለ አንደኛው ትግራይ አሁንም በሙሉ ከበባ ውስጥ ነው ያለች። ህዝባችን አሁንም አስፈላጊውን እርዳታ እያገኘ አይደለም ያለው። የትግራይ መሬት አሁንም በተስፋፊዎች እና በመሬት ተቀራማቾች እጅ ውስጥ ነው ያለው። ከኤርትራን ከአማራን በኩል ማለት ነው። የትግራይ መንግስት ሰላም እንፈልጋለን ብሎ ይዞት ከነበረው የተመሸው አካባቢ በራሱ ፈቃድ እንደተመለሰ እናውቃለን። ከታህሳስ ጀምሮ እስካሁን ድረስ ግልጽ የሆነ ደብዳቤ ለዓለም አቀፍ ተቋማት ተልኮ ለመንግስታቱ ሰላም እንፈልጋለን ሰላም እናድርግ ተብሎ እስካሁን ለሰላም ዝግጅ የሆነ አካል የለም። ለንግግር ወደ ሰ በነገርም እኛ ያደረግነውን በሚል የኢትዮጵያ መንግስት ሁማኒታሪያን ትሩስ በሚል አስቀመጠ። ከዛ ጊዜ እንኳን ፈረንጆቹ አቆጣጠር ማርች ሀያ አራት ቀን የወጣው ማሳሰቢያ ወይም ደግሞ ዲክላሬሽን እስካሁን ድረስ ተፈጻሚ ሊሆን አልቻለም። በየቀኑ የተወሰኑ መኪኖች እየገቡ እርዳታ እየላክን ነው እየተባለ ነው። ህዝባችን ደግሞ በረሀብ እየሞተ ነው። በዚህ መሀል ላይ የትግራይ መንግስት ግልጽ የሆነ ነገር አስቀመጠ። ህዝባችን አሁንም በረሀብ እየሞተ ነው፣ በመድኃኒት እጦት እየሞተ ነው፣ መሬታችን በወራሪዎች እና በተስፋፊዎች ተይዟል። ስለዚህ ይህንን ነገር የማይቋረጥ ከሆነ እጅና እግራችንን አጣምረን መሞት ስለማንችል መፍትሄ እንፈልጋለን የሚል ማመልከቻ ለተባበሩት መንግስታትም ለአፍሪካ ህብረትም ለሌሎቹን ተላከ ማለት ነው። ከዛን ጊዜ ጀምሮ ያየነው ብዙ ለውጥ የለም። ስለዚህ ዓለም አቀፉ ማህበረሰብም ሌላውን አድማጭ መረዳት ያለበት ነገር ለሰላም ብለን እጃችንን ዘርግተን ከታሳስ ጀምሮ ከዛ በፊትም ሰላም እያልን ነበረ ግን ቢያንስ ጊዜ ጀምሮ ጦርነትም አቁመን በራሳችን ጊዜ የጀመርነው የተነኩስነው ነገር የለም። አሁንም ድረስ ግን ህዝባችን እንደተዘጋ ነው ያለው። የኤርትራ መንግስት አንስተል አሉላ የኢትዮጵያ ሉዓላዊ መሬት በጉልበት ይዞ ቁጭ ብሏል። የኢትዮጵያ መንግስት ይህንን ሊያደርግ እንደማይችል እሙን ነው፣ ምክንያቱም ራሱ ጋብዞ ያስገባው ስለሆነ። ስለዚህ የኢትዮጵያ መንግስት አላደርግም ካለ ትግራይ ህዝብ መሬቱን የማስመለስ ሙሉ መብት ይኖረዋል ማለት ነው። መሬታችንን ልቀቁልን፣ ከመሬታችን ውጡ የሚል መልእክት አስተላለፈ። ያንን መልእክት አላ ከዛ በተጨማሪ ደግሞ ግን ወደ ህዝችን መተኮስን ጀመረ ማለት ነው። ስልታቸውን በዜናዎች ወደ ሸራሮ እየተኮሰ በአንድ የባህል አካባቢ ለመግባት ሞከረ ለተባለው የመመለስ ስራ ወይም ደግሞ ራስን የመከላከል ስራ ተሰርተዋል ማለት ነው። በዛ አካባቢና የሆነው ይህን ነው። የትግራይ ህዝብ አሁንም ጦርነት አይፈልግም። ሰላም እንፈልጋለን። ከማንኛውም ህብረተሰብ በላይ ግን ደግሞ ተዘግተን እንድንሞት ግን ቁጭ ብለን ግን አንፈቅድም። ተዘግተ በረሃብ ከምንሞት እየተዋጋን መሞት ይሻለናል ብሎ ነው የትግራይ ህዝብ የትግራይ መንግስት መግለጫውን ያወጣው። ሁኔታው ይህንን ነው የሚመስሉ አሉ። አቶ ዮሐንስ አብርሃ ቀደም ሲል ለበርካታ ዓመታት በዲፕሎማትነት ያገለገሉ፣ አሁን በውጭ ሀገር የትግራይ ክልል መንግስት ቃል አቀባይ ናቸው። ከቶሮንቶ ካናዳ፣ ዶክተር በርሄ ሀብተ ጊዮርጊስ በዩናይት ስቴትስ በዩኒቨርሲቲ መምህርነት ያገለገሉ የኤርትራ ተወላጅ ናቸው። እርሳቸው የሰጡትን ምላሽ ደግሞ እንከታተል። እንግዲህ አዲስ ሁኔታ በአሁኑ ጊዜ ማንሳት ወይም ስለ ጦርነት ማውራት እና እንደ ጀብድ ቆጥሮ እሱንም ደግሞ ህዝብ ፊት ማቅረቢያ ማድረግ ለእኔ የሚታየኝ ምንድን ነው የከሰረ ጨዋታ ነው። የከሰረ ታክቲክ ወይ ስትራቴጂን ጭምር ነው። ምክንያቱም ሌላ ነገር መኖር ነበረበት በአሁኑ ሰዓት። ያ ይሄንን ጦርነት አካሄዳለሁ እያለ የሚዝተው እና የሚፎክረው ቡድን በአሁኑ ሰዓት ለህዝቡ በተለይ በኢትዮጵያ ባለው ሁኔታ በአሁኑ ጊዜ ሁሉም ነገር በሰላም መፍታት የሚቻልበት ሁኔታ የሰላም ተጸራሪ ሆኖ ስለ ጦርነት ብቻ ማውራት እና ከዛም አልፎ ደግሞ ያይቃሉ ኤርትራን መጠንኮስ የተኛውን አንበሳ አፍንጫውን ሄዶ መነካካት ማለት ነው እና ጦርነት እንዲኖር የሚፈልግ ካለ የአካል አንድ የተዛባ ነገር አለ ማለት ነው፣ በዓላማው በአካሄዱ፣ በሁኔታው እና የሚታየኝ ምንድን ነው ተመልሰን ሁሉ ነገር እንደገና ማጤንና መመርመር አለብን። የህወሀት ዓላማ ምንድን ነው የሰላም ተጻራሪ ሆኖ የሚሄድበት ምክንያት ምንድን ነው ምንድን ነው ፍላጎታቸው ምንድን ነው የምፈልጉት በአሁኑ ጊዜ ከኤርትራ ጋር ለምንድን ነው የምንተናኮሱት ከሌላው ጋር ስለምንድን ነው ያ ሁሉ ከአፋር ጋር ከአማራ ጋር ግራቀብ ግራቀብ እና ይሄ ሰላም ለነሱ ተጻራሪ ነው ማለት ነው የነሱ መኖር ማለት ሰላም ያለበት ሁኔታ መኖር አይችሉም ማለት ነው ግን ያ የጦርነት ሂደትንም ሊያሸንፉ አይችሉም በዛም በዛም ድል ሊያደርጉ አይችሉም ከኤርትራ ጋር እንኳን አሁን ድሮም ተዋግተው አልቻሉም እና ምን እየፈልጉ ነው የሚለውን ጥያቄ ትንሽ ማጥራት ያስፈልገናል ይመስለናል። አን ዓላማቸው ያው አንድ ነገር ነው። እሱም ተደጋግሞ ተብለዋል። ኦፊሻሊም በአናሊሲስ ተገልጸዋል። በኤርትራኖች በኩል ከአሁን በፊት ሂስቶሪካል የታየ ነገር ነው። ህወሀቶች ለትግራይ ህዝብ የሚመኙለት ኤርትራን በቁጥጥራቸው ስር አስገብተው ቀይ ባህር መግቢያና መውጫ በነሱ ቁጥጥር ስር አድርገው የድሮ የአክሱም መንግስት ነው ነው የሚሉት አይነት አባባል አለ። በዛ አይነት ነገር መልሰው ኤርትራን በግዛ ጥፋታቸው የኤርትራ ህዝብ የነሱ ተገዥ አድርገው አዲስ አገር ለመመስረት ነው። ስለ ኢትዮጵያ አይደለም የሚያወሩት። አሁን ያውቃሉ የኢትዮጵያ ህዝብ ባለው ብዛት ባለው ሁኔታ የሀገሩ ስፋት ሁሉ ነገር ስታይ ሁሉም ተቆጣጥረው ለዘለቀታ መሄድ ለማይችል ያውቃሉ። እና የነሱ አላማ ይሄ ነው። ይሄ ደግሞ በጽሁፍም ተገልጸዋል። እኔ አዲስ ነገር አይደለም እናገረው ያለው ይሄ ስለሆነ ነው። አሁን የምናየው ቢዛር የሆነ ወይ ደግሞ ውጥንቅጡ የወጣ አይነት ጠባይ የምናየው ለነሱ ይሄ ነው አላማውም፣ ሂደቱን የተዛባት ነው። የመጨረሻው ባለ አስተያየት ደግሞ አቶ ግዛው ለገሰ በዩናይት ስቴትስ መንግስት መስሪያ ቤት ለበርካታ ዓመታት በተለያዩ የኃላፊነት ስራዎች ያገለገሉ በኢትዮጵያ የፖለቲካ ጉዳዮች ባላቸው ተሳትፎም ይታወቃሉ። አሉላ፣ ለእድሉ በጣም አመሰግናለሁ። ጦርነት እንኳንስ በድርቅ ለተጎዳ እንኳንስ ያለፉት ሁለት ዓመታት ከባድ በሆነ እርስ በርስ ጦርነት ለተጎዳ ህዝብ ለማንኛውም ህዝብ የማይጠቅም አፍራሽ ተግባር ነው። በእኔ ግምት ጦርነት የሚጀመረው ጥይት ሲተኮስ አይደለም። ጦርነት የሚጀመረው ትርክት በመፍጠር ቅስቀሳ በማድረግ ተዋጊዎች በመሰብሰብ በማደራጀት የቀጠናውን የፖለቲካ ኃይሎች በየቀኑ በተለያዩ ችግሮች የመኖር ያለመኖር ጠላቶች አድርጎ በማቅረብ የሚደረግ ነው። ይሄ ደግሞ በጦር መሪዎች ብቻ ሳይሆን በተለይ በምሁራን በኤሊቱ ሲሆን በባህል በዘፈን በቲያትር ሲሆን ሁሉ ነገር የጦርነት ጉሰማ ሲሆን ጦርነት አይቀሬ መሆኑን ያሳያል። የዛሬ ሁለት ዓመት ገደማ ብንሄድ ለመናገር የዛሬ ሁለት ዓመት ገደማ ይመስለኛል የትግራይ መንግስት ያወጣውን መግለጫ ብታየው የመጀመሪያው ጦርነት መቼ እንደነበረ የሚታይበት ሁኔታ ነበረ። ዛሬም የትግራይ መሪዎች በትግራይ የተለያዩ አካባቢዎች እየሄዱ የሚያደርጓቸውን ንግግሮች ስናይ በዳያስፖራ የሚ ገኙ የትግራይ ምሁራን ሚዲያዎች የሚያደርጓቸውን እንቅስቃሴዎች ስናይ ግንቦት ሀያን ለማክበር የትግራይ ሚዲያዎች በውጭም በውስጥም ያሉት አከባበሩ ላይ የተደረጉ ንግግሮችን ስናይ በማያሻማ ከሀን ግንቦት ሀያ አስራ ዘጠኝ መቶ ሰማኒያ ሶስትን እንደግመዋለን የሚሉበትን ሁኔታ ስናይ ቲፒኤልኤፍ ጦርነት ለመክፈት የማቴሪያል የጦር የመሳሰሉ ዝግጅቱን ጨርሶ ደጀኑን አስተባብሮ ክረምቱ እስኪጀምር እየጠበቅ ያለበት ሁኔታ ነው። ያም ሆኖ አይ So, I'm just... ጦርነት እንዳይነሳ ጦርነት የሚቀርበት መንገድ ካለ ሁሉንም ነገር ማድረግ አለባቸው። ነገር ግን ትልቁ ድርሻ የሚሆነው ትልቁ ተጎጂ የሚሆነው እስካሁን ድረስ የትግራይ ሕዝብ ነው። ሪሊ አቤቱታ ማቅረብ ያለብን ለትግራይ ምሁራን፣ ለትግራይ ዳያስፖራ ነው። ቲፒኤልኤፍ የሚያደርገው ጦርነት ከማንም የበለጠ የሚጎዳው ትግራይ ነው። ስለዚህ የፖለቲካ ልዩነቶችን እንዳሉ ሆነው አሁን ምግብ መግባት ጀምሯል፣ ነዳጅ መግባት ጀምሯል፣ መድኃኒቱ መግባት ጀምሯል። ስለዚህ በዚህ ላይ ቢልድ አድርገን ወደ መልካም ነገር ብንሄድ ጥሩ ነው እንጂ ጦርነቱ በሚያሳዝን አኳኋን ለቲፔል ከተተወ የሚቀር አይመስልም። አድማጮች፣ ጦርነት የመከሰት አዝማሚያ፣ የሰላም ዕጣና ሌሎች ተያያዥ ርዕሰ ጉዳዮች ላይ ባተኮረ ሰፋ ያለ ክርክር በሳምንቱ መገባደጃ ዝግጅቶቻችን ላይ ይመለሳሉ። ለአሁኑም እንግዶቼን አቶ ዮሐንስ አብርሃን፣ አቶ ግዛው ለገሰንና ዶክተር ብርሄ ሀብተጊዮርጊስን ለጊዜያቸው አመሰግናለሁ። እግዜር ስጥልኝ። የአሜሪካ ድምፅ ራዲዮ የሮብ ምሽት ዝግጅታችን ከዋሽንግተን ዲሲ እንደቀጠለ ነው። በተከታይ ዘገባችን የምናልፈው ደግሞ ወደ አማራ ክልል ይሆናል። የአማራ ክልል ከሶስት ሳምንት በፊት የጀመረውንና የሕግ ማስከበር እንቅስቃሴ ብሎ የሰየመውን እርምጃ እንደሚቀጥል ገልጾ ከተለያዩ ወገኖች የሚቀርበውን ትችትና ውንጀላዎች አጣጥሏል። መግለጫውን የሰጡት የክልሉ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ከፋኖ ጋር በተያያዘ የሚሰነዘሩ ትችቶችን መሰረተ ቢስ መሆናቸውን በመግለጽ አሁንም ከፋኖ ጋር እየሰሩ መሆናቸውን ተናግረዋል። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽንና አንዳንድ ተቃዋሚ ፓርቲዎች ሰሞኑን በተከታታይ ባወጧቸው መግለጫዎች የጅምላ እስር ሲሉ የገለጹትን የክልሉን መንግስት እርምጃ ያወገዙ ሲሆን ዓለም አቀፍ የሰብአዊ መብት ተቋማትም በአማራ ክልልና በሌሎች የኢትዮጵያ አካባቢዎች የታሰሩ ጋዜጠኞች እንዲፈቱ ጠይቀዋል። አስቴር ምስጋናው ተጨማሪ ዘገባ አላት። የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ዛሬ በሰጡት መግለጫ በክልሉ የዛሬ ሶስት ሳምንት የተጀመረው የሕግ ማስከበር ሲሉ የገለጹት እርምጃ አሁንም ተጠናክሮ ቀጥሏል ብለዋል። የገባንበት ሕግ የማስከበር ስራ ሁሉም ሰው እንዲረዳ የምፈልገው ተራ የሕግ ማስከበር ጉዳይ ሳይሆን ክልላችን ከውጭ ጠላት የመከላከል የዝግጅት አካል እንደተደረገ አንድ የዝግጅት አካል ተደርጎ መወሰድ ያለበት እንደሆነ ማየት ያስፈልጋል። ብቻ ደግሞ እንደ ሀገር ነው ህግ ማስከበር ስራውም እየተሰራ ያለበት። አማራ ክልል ላይ ብቻ የተሰራ አድርጎ አንዳንዱ ሲያወራ ይሰማል። ይሄ ፍላጎት የመንግስት ፍላጎት ብቻ አይደለም። የመንግስት ሲደመር የህዝብ ፍላጎት። ስለዚህ ይሄ በቅንጅት ታስቦበት፣ ታልሞበት መንግስት አውቆ ተጠንቅቆ ጊዜ ወስኖ የገባበት መረጃና ማስረጃ ላይ መሰረት ተደርጎ የገባበት ስራ እንደሆነ የመጀመሪያው ጉዳይ በደም መደማደም አለበት፣ በደም መያዝ አለበት። አንዳንድ የተቃዋሚ ፓርቲዎችና የመንግስት ተቾች በሰጧቸው አስተያየቶችና ባወጧቸው መግለጫዎች በመንግስት እየተወሰደ ያለው እርምጃ ህግን የተከተለ አይደለም በማለት እንዲቆም ጠይቀዋል። የኢትዮጵያ ሰብዓዊ መብቶች ኮሚሽን በተለይ በአማራ ክልል በርካታ ታሳሪዎች ከመኖሪያ አካባቢያቸውና ከመደበኛ እስር ቦታቸው ውጭ ጭምር መታሰራቸው፣ ያሉበትን እንኳን ቤተሰቦቻቸው ማወቅ አለመቻላቸው ገልጿል። በተለያዩ የሀገሪቱ ክፍሎች ህግና ስርዓትን ለማስከበር መንግስት በህጋዊ መንገድ ሊወስድ የሚችላቸውን እርምጃዎች ኢሰመኮ ቢገነዘብም የዚህ አይነት የሰብአዊ መብቶች መርሆችን ያልተከተሉና የተስፋፋ ስር ተገቢ አይደለም ሲሉ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ተናግረዋል። ትናንት በጋራ መግለጫ የሰጡት የኢትዮጵያ ህዝቦች አብዮታዊ ፓርቲ፣ የመላው ኢትዮጵያ አንድነት ድርጅትና እናት ፓርቲ በበኩላቸው በክልሉ እየተፈጸመ ነው ያሉትንና አፈና ሲሉ የገለጹትን እስር አውግዘዋል። በዚህ መግለጫ የመያሄድ ተቀዳሚ ምክትል ፕሬዚዳንት አቶ አብርሃም ጌጡ የሀገር ባለውለታ ብለው የጠሩት ፋኖ በመንግስት እየታሰረ ነው በማለት ወንጅለዋል። ዛሬ መግለጫ የሰጡት የክልሉ መንግስት ቃል አቃባይ አቶ ግዛቸው ሙሉነህ ግን በዚህ መንገድ የሚቀርቡ ውንጀላዎችንና ትችቶችን አጣጥለው እየተወሰደ ያለው እርምጃ በህገ በህግ ወጦች ላይ እንጂ እንደ ፋኖ ያሉ ቡድኖችን ኢላማ ያደረገ አይደለም ብለዋል። እየታሰሩ ያሉት ለሀገር ውለታ የከፈሉ ፋኖዎች ናቸው የሚለው ጥያቄ በተመለከተ ይህ ጥያቄ ልክ ነው። በሶሻል ሚዲያ ሲራገብ እናየዋለን። ፋኖ እምቢ ለሀገሬ ብሎ አገሬን ለጠላት አላስደፍር ብሎ መቆም ማለት ነው። ፋኖነት መዝረፍ ማለት አይደለም። ፋኖነት ጀግንነት ነው። ፋኖነት ህግና ስርዓትን ማክበር። በዚህ ደረጃ ያሉ የታጠቁ ኃይሎች ያልታጠቁ ኃይሎች አሉ፣ ፋኖች አሉ። ጀግኖች እነዚህን አነ አነካ እነዚህን ኃይሎች ማድረግ ካለብን ልናደርግ የሚችለው መንግስታዊ ቅርጽ በማስያዝ ሂደት ውስጥ ምን እናድርግ ብለን ልንናገር እንችላለን። ከዚህ ውጪ እኛ ብቃት ባለው መረጃ ተመስርተን የሚመለከታቸው አካላት ተጠንቶ ኢንቮልቭ ተደርጎ ነው በግብታዊነት አልተገባበትም። ፋኖን የማሰር ፍላጎት የለም። ነገር ግን በፋኖ ስም የሚነግዱ ሰዎች ብዙ ናቸው። ተያዙት ውስጥ በአብዛኛው የተያያዙት የመንግስት አካላት ናቸው፣ የመንግስት የጸጥታ አካላት ናቸው። ሰው ያጠፋ ሁሉ የትኛውም ሰው ከለር አይወስነውም፣ ቋንቋ አይገድበውም፣ እምነት አይገድበውም ፋኖ ምናምን አደረጃጀት ወይም ሚኒሻ ልዩ ኃይል መከላከያ ብለን አንገድበውም። በአጠቃላይ እንዲህ አይነት ስህተት ውስጥ ከተገኘ ከሁሉም ማህበረሰብ ክፍል ይጠየቃል። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ባወጣው መግለጫ በሀገሪቱ እየተካሄደ ያለው እስር የሰብአዊ መብት መርሆች የሚቃረንና ሕጋዊ አካሄድን የተከተለ አይደለም ብሏል። የአማራ ክልል መንግስት ቃል አቀባይ በዚህ ጉዳይ ላይ በተለይ ሕጋዊ አካሄዱን እና የታሳሪዎች መብት በተመለከተ ተጠይቀው ተከታዩን ብለዋል። ለሕግ በማቅረብ ሂደት ውስጥ ችግሮች ሊኖሩ ይችላሉ። አንደኛ ይሄ ከመደበኛው በተለየ ሁኔታ እየተሰራ ያለ የሕግ ማስከበር ሂደት ነው ሁለተኛ የታጠቀንና አንዳንዱም ሸፍቶ ጫቃ የተቀመጠ ስለሆነ በ24 ሰዓት ውስጥ ለህግ ላይቀርብ ይችላል። ከመደበኛ ወጣ ያለ ስለሆነ ይህንን ቶለሬት ማድረግ ግድ ነው፣ ማለት ግድ ነው። ሌላ ትርጓሜ ህግ ምናምን እየተባለ እንትኑን መልክ ማስቀየር አይቻልም። ሊቆይ ይችላል እስኪጣራ ምን እስከሚል አገርን ለአደጋ እየጣለ ስለሆነ የገባንበት ማለት በተለየ ሁኔታ የተግባራችን አንዱ አካል ነው። በፍጥነት በህጉ መሰረት ሰው ወደ ፍርድ ቤት እንዲቀርብ ለማድረግ አሌልለ አቅሙን ሁሉ የህግ አካላት የፍትህ አካላት ይህንን ስራ እንዲሰሩ አቅጣጫ ተቀምጦ እየተሰራ ነው ያለው። ይህ በእንዲህ እንዳለ ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ከሰሞኑ ባወጣው መግለጫ የኢትዮጵያ ባለስልጣናት በቅርቡ የታሰሩ ጋዜጠኞችንና የመገናኛ ብዙኃን ባለሙያዎችን በሙሉ እንዲለቁ መጠየቁ አይዘነጋም። ለአሜሪካ ድምፅ አስቴር ምስጋናው ነው ባህርዳር። የአሜሪካ ድምፅ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ19 በ25ና በ31 ሜትር ባንድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤን ኤስ ኤስ 12 ላይ ይደመጣል። በዝግጅቶቻችን ላይ ጥያቄ ወይም አስተያየት ካላችሁ ወይም በየሳምንቱ በሚቀርቡ በተለያዩ መሰናዶዎቻችን ላይ ቢቀርቡ የምትሏቸው ርዕሰ ጉዳዮችን ጥቆማ መስጠት ከፈለጋችሁ በምን ታገኙናላችሁ? ተከታዩ ማስታወቂያ ምላሽ አለሁ።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 ታዲያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202 251 3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ የተከበራችሁ አድማጮች ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። በቅንብር አብራኝ ካመሸችው ብርሃን ኃይሉ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት ከተለያዩ ቦታዎች አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸዎት ስመኝሽ የቆየ ነኝ። በድጋሚ ለማስታወስ በዝግጅቶቻችን ላይ አስተያየት ወይም ጥቆማ መስጠት ከፈለጋችሁ በፌስቡክ አት ቪኦኤ አምሃሪክ፣ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ልታገኙ ትችላላችሁ። የዋትሳፕ ቁጥራችን ሁለት ዜሮ ሁለት ሁለት ሀምሳ አንድ ሰላሳ አምስት ዜሮ አምስት ነው። በድምጽ ቀርጻችሁ መልዕክቶቻችሁን አስቀምጡልን። የዛሬውን መሰናዶ በዚሁ አጠናቀቅን። ሰላም፣ ደህና ደሩ።